የኢትዮጵያ መንግስት የተራቀቁ የስለላ ሶፍትዌሮችን እየለቀቀባቸው የኮምፒውተሮቻቸውን ይዘት እንደሚሰርቅና የግል ግንኙነቶቻቸውንም እንደሚከታተል በውጭ የሚኖሩ በርካታ ኢትዮጵያውያን ስሞታዎች እያሰሙ መሆናቸው እየተነገረ ነው። አንድ የዋሽንግተን ዲሲ አካባቢ ነዋሪ በዩናይትድ ስቴትስ ፌዴራል ፍርድ ቤት በኢትዮጵያ መንግስት ላይ ክስ መመስረታቸውን ሌላ አንድ ሰው ደግሞ ለእንግሊዝ ፖሊስ አቤቱታ ማስገባታቸውን የቪኦኤው ፒተር ሃይን ላይን ዘገባ ይጠቁማል። ዝርዝሩን ሶሎሞን አባተ ነው የሚያቀርበው። የስለላ ሰራተኞች ፊንስፓይ የሚባል ፕሮግራም ኮምፒውተሩ ላይ ለቀው የኢሜይል ልውውጦችን የስካይፕ ጥሪዎቹንና ኢንተርኔት ላይ የሚያደርገውን ፍለጋ ሲከታተሉ መቆየታቸውን የሚዘረዝር ክስ ነው የዩናይትድ ስቴትስ ዜግነት ያለው አንድ የኢትዮጵያ ተወላጅ አስገባው። ይህ ከትናንት በስቲያ ማክሰኞ ዋሽንግተን ዲሲ ውስጥ በሚገኝ አንድ ፌዴራል ችሎት የተከፈተ ዶሴ ከዚህ የስለላ አድራጎት ጀርባ ያለችው ኢትዮጵያ እንደሆነች ጠቁሞ ከሳሹ የ100 ሺህ ዶላር የጉዳት ካሳ እንዲከፈለው ጠይቋል። የከሳሹ ስም እንዳይጠቀስ የሚጠይቅ ማስታወሻም ከማመልከቻው ጋር መያያዙ ተገልጿል። የክሱን ማመልከቻ ለማዘጋጀት ያገዙት የሮቢንስ ካፕላን ሚለርና ሳይሬዝ የሕግ አገልግሎት ድርጅት ባልደረባ የሆኑት ጠበቃ ሪቻርድ ማርቲኔዝ ሲሆኑ የከሳሹ ስም እንዳይገለጽ የጠየቁበት ምክንያት ከሳሹ ራሱና አሁንም ኢትዮጵያ ውስጥ የሚገኙ የቤተሰቡ አባላት ለጥቃት ይጋለጣሉ የሚል ፍርሃት ስላለው ነው ብለዋል። የከሳሹ ስም ሳይገለጥ ጉዳዩ እንዲታይ ፍርድ ቤቱን የጠየቅነው ግለሰቡ በውጭ በሚገኙ የኢትዮጵያ ተወላጆች ማህበረሰብ ውስጥ በጉልህ የሚታይ እንቅስቃሴ ስለሚያደርግና በኢትዮጵያ መንግስትም የተፈጸመው ተግባር እርሱ ላይ ትኩረት ማድረጋቸውንና የተደቀኑበትንም አደጋ በትክክል ስለሚያሳይ ነው። ይህ ክስ በኢትዮጵያ መንግሥት ላይ ከሚሰነዘሩ የኢንተርኔት የስለላ አቤቱታዎችና ስሞታዎች አንዱ መሆኑ ተገልጿል። ለንደን እንግሊዝ ላይ በቀረበ ሌላ ክስ እዚያ በስደት የሚኖሩ አንድ ኢትዮጵያዊ ጉዳዩ በፖሊስ እንዲጣራላቸው ጠይቀዋል። ከሳሹ ግለሰብ ፊን ፊሸር በሚባል ሶፍትዌር ኮምፒውተራቸው መደፈሩንና መበርበሩን ተናግረዋል። የግንቦት ሰባት ሥራ አስፈጻሚ ኮሚቴ አባል መሆናቸውን የተናገሩት ታደሰ ኬርስሞ ሰኞ ዕለት ባስገቡት ማመልከቻ ፊንፊሸር የሚባለውን ሶፍትዌር የሚ ቀምረው ዋና ተቀማጭነቱ እንግሊዝ የሆነው ጋማ ግሩፕ እንዲመረመርላቸው ጠይቀዋል። አቶ ታደሰ ሰሞኑን በሰጡት ጋዜጣዊ መግለጫ እንደተናገሩት ጥርጣሬው ያደረባቸው አንዳንድ እርሳቸው ኮምፒውተር ውስጥ ያሉ ጽሁፎች ኢንተርኔት ላይ ወጥተውና ኮምፒውተራቸው በፊንስፓይ መተብተቡን የሚያረጋግጡ ማስረጃዎችን በማግኘታቸው መሆኑን ተናግረዋል። ኢትዮጵያን ከእንዲህ አይነቱ የኢንተርኔት ስለላ ጋር የሚያያይዙ ማስረጃዎች የተሰባሰቡትና የተደራጁት ካናዳ ውስጥ በሚገኝ ሴትዘን ላብ በሚባል ድርጅት ነው። የሲቲዝን ላብ መርማሪና ፈታሽ ቢል ማርጃክ ለቪኦኤ ሲናገር መርማሪዎቹ ከኢትዮጵያ ጋር የተያያዘ የኢንተርኔት ስለላ ፕሮግራም ያዩት የዛሬ አመት አካባቢ እንደነበር አመልክተዋል። ኢትዮጵያ በእይታችን ውስጥ ለመጀመሪያ ጊዜ የገባችው በመጋቢት ሚያዝያ 2005 ዓ ም አካባቢ ነው። ያኔ እኛ አንድ ፊንፊሸር ጂ ኤም ቢ ኤች የሚባል የጀርመን ኩባንያ የንግድ ስለላ ለማካሄድ የበተነውን ፊንፊሸር በዓለም ዙሪያ መስፋፋት እያጠናን ነበር። ይህ ቴክኖሎጂ ኢላማ በተደረጉ ኮምፒውተሮች ላይ የሚላክ ሲሆን መንግስታት በሌሎች ኮምፒውተሮች ውስጥ ፋይሎችን መክፈትና መስራት፣ የማለፊያ ቃላትን ወይም ፓስወርዶችን መመዝገብና ማንበብ የኮምፒውተሮቹን ካሜራዎችና የድምጽ መቅረጫዎች በራሳቸው ማስነሳትና መቅዳት እንዲጀምሩ የሚያስችል አቅም ይሰጣቸዋል። የሲትዘን ላብ ክትትል ድንበር የለሽ ዘጋቢዎች የሚባለው ዓለም አቀፍ የፕሬስ ነጻነት ተሟጋች ድርጅት ኮርፖሬት ጠላቶች ብሎ ከፈረጃቸው ጸረ ፕሬስ ነጻነት ናቸው ከሚባሉ ተቋማት አንዱ ነው ወደሚባለው ተቀማጭነቱ ጣሊያን ወደሆነ ሀኪንግ ቲም የሚባል ድርጅት የመራው መሆኑን መርማሪው ማርጃክ ገልጿል። በያዝነው ወር ውስጥ የወጣ አንድ የሲትዘን ላብ ሪፖርት እንደሚለው ይህ የሀኪንግ ቲም ሶፍትዌር ዩናይትድ ስቴትስ ውስጥ በሚገኙ ከኢትዮጵያ በገቡ ጋዜጠኞች ላይ ስለላ ለማካሄድ ስራ ላይ ውሏል። ኢትዮጵያ መንግስት በኮምፒውተር ጠለፋ ወይም ስለላ ተግባር አያካሂድም ሲሉ የውጭ ጉዳይ ሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ ገልጸዋል። የመናገር ነጻነት አለ። ማንም ሰው የመሰለውን ሀሳብ የመያዝ ነጻነት አለው። ይህ ደግሞ የደንቦቻችንና የአሰራራችን ማዕከል የሆነ ጉዳይ ነው። ሐሳብን የመግለጽ ነጻነት አለ። ስለዚህ የኢንተርኔት ስለላ የእኛ ሥራ አይደለም። ጋዜጠኞች አቅርበውታል ስለተባለው ክስ ግን አሁን መናገር የሚችለው ነገር የለም። የሲቲዝን ላቡ ማርዣክ እንደሚለው ሃኪንግ ቲምና ፊንስፓይን የመሳሰሉት ኩባንያዎች ለደንበኞቻቸው ነገሮቻቸው ሁሉ በምስጢርና በድብቅ እንደሚያዙ ማረጋገጫ ይሰጧቸዋል። ማን ማንን እየሰለለ ነው የሚለውን ከባድ ፈተና መፈልፈልና ማለፍ ግን የመርማሪዎቹ ሥራ ነው የሚሆነው ምንጫቸው ኢትዮጵያ በሆነ ጋዜጠኞች ላይ ስለላ እየተካሄደ መሆኑ በሌላ በኩል ደግሞ በተቃዋሚዎችም ላይ እንዲሁ ክትትል እንደሚደረግ ግልጽ መሆኑን የሚናገረው ቢል ማርዣክ ምንም እንኳ የኢትዮጵያ መንግስት፣ እኔ እየሰለልኩ አይደለም ይበል እንጂ ለእውነት እጅግ የሚመስለው ጥርጣሬ ያለው ግን በኢትዮጵያ መንግስት ላይ መሆኑን አመልክቷል። ስ ር ር ር የመብቶች ተሟጋቾች ወይም ጋዜጠኞች ኢላማ እየተደረጉ መሆናቸውን ባጋለጥን ቁጥር እንዲህ አይነቱ ምላሽ የተለመደ አካሄድ አካል ነው መንግስት ቀድሞ እኛ ይህንን አላደረግንም ማንም ሊያደርገው ይችላል እኛ እነዚህን ምርቶች የምንጠቀምበት ምክንያት የለም ይላል በጣም ጠንካራና የነቃ የኢትዮጵያ ዲያስፖራ ንቅናቄ አለ መንግስቱ ደግሞ እነዚያን ንቅናቄዎች ማየት ስለማይችል በውስጣቸው መረጃ አቀባዮች አይኖችና ጆሮዎች እንዲኖሩት በዚህም የሰዎቹን ግንኙነቶች ገልጦ ለማየትና ማኅበራዊ መረቦቻቸውን ሰርጎ ለመግባት ይፈልጋል። ሀኪንግ ቲምና ፊንስፓይ ከአስር በላይ ለሆኑ ሀገሮች የኢንተርኔት ስለላ ሶፍትዌሮችን መሸጣቸውን የሚያመላክቱ ማስረጃዎች እንዳሉት ቢል ማርዣክ ለቪኦኤ በሰጠው ቃል ጠቁሞ ከእነዚያ መካከል ኢትዮጵያ፣ ሱዳን፣ ሳዑዲ አረቢያ፣ አዘርባይጃን፣ ኡዝቤክስታንና ባህሬን እንደሚገኙበት ገልጿል። ኢንተርኔት ላይ የወጣ የሀኪንግ ቲም ፖሊሲ መግለጫ ኩባንያው እየሰራ የሚያወጣቸውን የስለላ ቴክኖሎጂዎችን አግባብ ላልሆነ ተግባር የመጠቀም ዕድል እንዳለ አመልክቶ እነዚያን ዕድሎች ለማጥበብ እንደሚሰራ ይናገራል ሊከናወኑ ይችላሉ የሚባሉ ሽያጮችን ለመከታተልና ለማጥናትም የቴክኒክ ባለሙያዎችና አማካሪዎችን ቀጥሮ እየሰራ መሆኑን ሀኪንግ ቲም በተራዘመውና ኢንተርኔት ላይ ባወጣው መግለጫው አስታውቆ ስሪቶቹን በዩናይትድ ስቴትስ በአውሮፓ ሕብረት በተባበሩት መንግስታት ድርጅትና በሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ ጥቁር መዝገብ ላይ ለሰፈረ ለማንኛውም ሀገር እንደማይሸጥ ገልጿል። የኢትዮጵያ ስም በእነዚያ ጥቁር መዝገቦች ውስጥ የለም።